तब आनो ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። አብይ አህመድ ናቸው። ለገናው በዓል የክርስትና ሃይማኖት አባቶችም የቡራኬ ቃልና የመልካም ምኞት መልእክት አስተላልፈዋል። መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። የገናን በዓል ለምታከብሩ አድማጮቻችን እንኳን ለብርሃነ ልደቱ በሰላም አደረሳችሁ። አድማጮች፣ በርከት ያሉ ቅንብሮች፣ ወቅታዊ ዝግጅቶችና ልዩ ልዩ ዝግጅቶች ጋር አስተናጋጆቻችሁ አሉላ ከበደና አዳኒት ፍስሃየንን ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። ከቅድሚያ ቅድሚያ ግን የዓለም ዜናዎች እናሰማለን። ኤርትራንና ኢትዮጵያን የሚያገናኘው የኦም ሓጀር ሑመራ የየብስ መስመር ዛሬ ታህሳስ 29 2011 ዓ.ም በኤርትራው ፕሬዚደንት ኢሳያስ አፈወርቂና በኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አሕመድ በይፋ ተከፍቷል። በመክፈቻው ስነ ስርዓት ላይ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረ ጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ አንዳርጋቸው፣ የኢፌድሪ መከላከያ ሚኒስቴር ኢታማዦር ሹም ጀነራል ሰዓረ መኮንንና እንዲሁም የኦም ሓጀር የኦም ሓጀርና የሑመራ ህዝቦች ተገኝተዋል። የጋቦን መንግስት ቃል አቀባይ ዛሬ ማለዳ የመፈንቅለ መንግስት ሙከራ እያደረጉት ወታደሮች እንደተያዙ ገለጹ። የጋቦን መከላከያ የጸጥታ ኃይሎች አገር ወዳድ ንቅናቄ መሪነኛ ነኝ ያሉት ሌተና ኮሎኔል እንዶ ኦቢያንግ እንደተያዙ የመንግስት ቃል አቀባይ አስታወቀ። ከአምስቱ ቡድን በመጨረሻ የተያዙት ኦቢያንግ መሆናቸውም ታውቋል። ከተግባሩ ጋር የተያዙ ሁለት ወታደሮች በመንግስት ኃይሎች እንደተገደሉም ተመልክተዋል። የጋቦን መንግስት ቃል አቀባይ ጉዌ በርትራንድ ማፖጉ ሁኔታው በመንግስት ቁጥጥር ስር መሆኑን የገለጡት ወታደራዊ መኮንኖቹ ዛሬ በመዲናይቱ ሊቨርቪል የሚገኘውን የጋቦን ብሔራዊ የሬዲዮ ጣቢያ ተቆጣጥረው ነበር። የብሔራዊ መልሶ ማቋቋም ምክር ቤት የመመስረት ዓላማ እንዳላቸውም ገልጠዋል። ፕሬዚዳንት አሊ ቦንጎ በቅርቡ በሬዲዮ ያሰሙት ንግግር በስራቸው ለመቀጠል ባላቸው ብቃት ላይ ጥርጣሬ ያሳድሯል ሲሉ ሌተና ኮኒ አንዶ ኦቢያንግ በሬዲዮ ተናግረው ነበር። ፕሬዚዳንቱ በገጠማቸው በአንጎል ውስጥ የደም ቧንቧ መዘጋት ሳቢያ ሞሮኮ በሕክምና ላይ ይገኛሉ። የዩናይትድ ስቴትስ ከፊል የመንግሥት ሥራ ከተዘጋ ዛሬ 17ኛ ቀኑን ይዟል። ፕሬዚደንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ላይ ግንብ ለመገንባት የሚያስፈልግ ባጀት እንዲመደብ በሚለው አቋማቸው ጸንተዋል። የህግ መወሰኛ ምክር ቤት የህግ መምሪያ ምክር ቤት ዲሞክራቶች ደግሞ የተዘጉት መስሪያ ቤቶች እንዲከፈቱ ሊረዳ በሚችል እቅደ ሀሳብ ላይ ድምፅ ለመስጠት እየተዘጋጁ ናቸው። አዲስ የስራ ሳምንት በተጀመረበት በዛሬው ዕለት በብዙ መቶ ሺህ የሚቆጠሩ የመንግሥት ሰራተኞች ስራ መግባት አይችሉም። ሌሎች በብዙ ሺህ የሚቆጠሩ የመንግሥት ሰራተኞች ደግሞ የሚከፈላቸው መቼ እንደሆነ ባያውቁም በሥራ ገበታቸው ተገኝተው እየሰሩ ናቸው። የህግ መምሪያ ምክር ቤት አፈ ጉባኤ ናንሲ ፔሎሲ የተዘጉት መስሪያ ቤቶች እንዲከፈቱ በነፍስ ወከፍ መስሪያ ቤቶች ባጀት ላይ ድምፅ እንዲሰጥበት አደርጋሉ ብለዋል። ቅድሚያ የሚሰጣቸው የገንዘብ ሚኒስቴርና የአገር ውስጥ ገቢ አገልግሎት እንደሚሆኑ ገልጸዋል። የዩናይት ስቴትስ የብሔራዊ ጸጥታ አማካሪ ጆን ቦልተን ከከፍተኛ የቱርክ ባለስልጣናት ጋር ለመነጋገር ቱርክ ይገኛሉ። የትራምፕ አስተዳደር የቱርክ ወታደራዊ ኃይል ለአሜሪካ ወታደራዊ ኃይሎች የሚተባበሩትን ኩርድ አማጽያንን ኢላማ እንዲያደርግ ከባለስልጣናት ማረጋገጫ ማግኘት ይፈልጋል። ዩናይትድ ስቴትስ ሶሪያ ያሉትን ሁለት ሺህ ወታደሮቿን ለማስወጣት እንደ ቅድመ ሁኔታ አድርጋ ከምታቀርባቸው መካከል አንዱ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድን በመታገል የረዱትን ኩርድ ተዋጊዎች ደህንነት እንዲጠበቅ ማድረግ መሆኑን ትላንት ከገለጹ በኋላ ነው ቦልተን ወደ ቱርክ ያቀኑት። ቱርክ የሶሪያ ኩርዶች ህዝባዊ ጥበቃ ህዋስ የተባሉትን ኩርዳውያን ተዋጊዎች በደቡብ ምስራቅ ቱርክ ለአስር ዓመታት ያህል የአመጽ ውጊያ ሲያካሄድ ከቆየው የኩርድ ቡድን ጋር ግንኙነት አላቸው ብላ ታምናለች። የሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ከቫቲካን ለዲፕሎማቶች ባስተላለፉት መልእክት በርካታ ከባድ የዓለም ስጋቶችን አንስተዋል። ከእነዚህም መካከል በዓለማችን እያደገ የመጣው ብሔረተኝነት፣ የፍልሰተኞች ችግር፣ የተጋላጭ ማህበረሰቦች ጉዳይ፣ የጦር መሳሪያ ንግድ እና የወሲብ ጥቃቶች ይገኙባቸዋል። ሳቢና ካስተር ፍራንኮ ከሮማ የላከችው አጭር ዘገባለ ሰለሞን ክፍሌ ያቀርበዋል። አቡነ ፍራንሲስ ከቫቲካን ለ183 አገሮች ዲፕሎማቶች ባስተላለፉት ዓመታዊ መልእክታቸው እያደገ የመጣው የብሔርተኛ እንቅስቃሴ ያሰጋቸው መሆኑን የገለጹ ሲሆን የፍልሰተኞችን ጉዳይ አስመልክቶ በግል የሚደረሱ ውሳኔዎች መፍትሄ እንደማይሆኑ አስጠንቅቀዋል። ሶኖ ኮንሳፔቦሌ ኬ ሌ ኦንዳቴ ሚግራቶሪ ዲ ኩዌስቲ አኒ ባለፉት ቅርብ ዓመታት የፍልሰተኞችን በብዛት መጉረፍ እንደ ተረዱ የገለጹት አቡነ ፍራንሲስ ይህም በብዙ ሀገሮች ሕዝቦች በተለይም በአውሮፓና በሰሜን አሜሪካ ልዩነቶች ፈጥሯል ብለዋል። ሁኔታው ብዙ መንግሥታትን የአዲስ መጥ ፍልሰተኞችን ቁጥር በእጅጉ እንዲገድቡ ማድረጉንም ተናግረዋል። ጉዳዩ ዓለም አቀፋዊ በሆነበት ሁኔታ ከፊል መፍትሄ ሊኖር ይችላል ብለው እንደማያምኑም ነው የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ የተናገሩት። ዓለም አቀፉ ማኅበረሰብ ሊታደጋቸው የሚገባ ተጋላጭ ማኅበረሰቦች ስደተኞች ብቻ ሳይሆኑ ፍልሰተኞችም ናቸው ሲሉ አቡኑ አክለዋል። መንግሥታት እንዲሰደዱ ለተገደዱ ሰዎች እርዳታ እንዳይነፍጉና የሚቀበሏቸው ፍልሰተኞች ከማኅበረሰቡ ጋር በቀላሉ የሚቀላቀሉበትን መንገድ እንዲያመቻቹም አቡኑ ጥሪያቸውን በድጋሚ አቅርበዋል። ጥረቶቹ ስደተኞች ትተዋቸው ከመጡ ቤተሰቦቻቸው ጋር ተቆራርጠው እንዳይቀሩና መመለስ የሚፈልጉ የሰብአዊ መብቶቻቸው በተከበረ ሁኔታ እንዲሆን የሚፈቅዱ መሆናቸውም መረጋገጥ ይኖርበታል ብለዋል። አቡነ ፍራንሲስ ከገለጿቸው መካከል በሶሪያ የሰዎች ሕይወት በብዛት የሚጠፋበት ሁኔታ አንዱ ነው። ለዚያች አገር ችግር ዓለም አቀፉ ማኅበረሰብ ፖለቲካዊ መፍትሔ እንዲፈልግም ጥሪ አስተላልፈዋል። ማቆሚያ አጥቷል ያሉትን የጦር መሣሪያ ንግድና የኑክሌር ጦር መሳሪያ ባለቤትነትንም አውግዘዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በሕፃናት ላይ የሚፈጸሙ የወሲብ ጥቃቶችንም የገለጹ ሲሆን ሊወገድ የሚገባው ወረርሽኝ ነው ብለውታል። ሰለሞንን ለዘገባው እናመሰግናለን። ጥገኝነት ለመጠየቅ ወደ ኦስትሪያ ስታምራ ታይላንድ ውስጥ የታገደች አንዲት ወጣት የሳውዲ ተወላጅ በግዴታ ወደ አገሯ እንድትመለስ አይደረግም ሲል የታይላንድ ኢሚግሬሽን ፖሊስ ገለጠ። ሜጀር ጀኔራል ሱራቼ ሀፓተርን ዛሬ ለጋዜጠኞች በሰጡት መግለጫ ረሃብ ሙሐመድ አኩኑን ከተባበሩት መንግስታት ድርጅት ባለስልጣናት ጋር እንድትነጋገርም ይፈቀዳል ነው ያሉት። የአስራ ስምንት አመቷ ወጣት ከቤተሰቧ ጋር ወደ ኩዌት ለእረፍት ከሄደች በኋላ አምልጣ ቅዳሜ ማምሻው ላይ ነው ሰበርናሃም አውሮፕላን ማረፊያ ላይ የገባችው። ወጣቷ ዛሬ በአውሮፕላን ማረፊያው ሆቴል ውስጥ መሽጋ ከተባበሩት መንግስታት ድርጅት ባለስልጣናት ጋር እንደምትነጋገር ወይም እስከምትነጋገርበት ጊዜ ድረስ አልወጣም በማለት በርካታ የትዊተር መልዕክቶችን ስታስተላልፍ ቆይታለች። ቤተሰቦቼ በጣም ጥብቅ ከመሆናቸው የተነሳ ጸጉሬን በመቁረጤ ብቻ ለስድስት ወራት ያህል አንድ ክፍል ውስጥ ዘግተውብኛል። አሁን ብመለስም ከሳውዲ አረቢያ እስር ቤት እንደወጣሁ ይገድሉኛል ነው ያለችው ወጣቷ። በመጨረሻም የታሊባን አማጽያን በአፍጋኒስታን የጸጥታ ናቅጣዎች ላይ በፈጸሙት ወረራ እንዲሁም ሰዎች በሚበዙበት ገበያ ላይ በተካሄደ የቦምብ ጥቃት ከ30 በላይ ሰዎች ተገድለዋል። አብዛኞቹ የመንግስት ደጋፊ ኃይሎች ናቸው ተብሏል። የታሊባን ተዋጊዎች ባችስ በተባለው በሰሜን ምስራቅ ሀገሪቱ በሚገኝ ክፍለ ሀገር ባሉ ሁለት ወረዳዎች ላይ የተቀናበረ ጥቃት አካሂደው 21 የሀገሪቱ ወታደሮችንና የፖሊስ ሰራተኞችን ገድለዋል። በጥቃቱ ዘጠኝ የፀጥታ ሰራተኞች እንደቆሰሉ የክፍለ ሀገሩ ካውንስል ኃላፊ አብደል አዚዝ ቤግ ገልጸዋል። የመንግስት ኃይሎች ደግሞ 15 አጥቂዎችን ገድለው አስር እንዳቆሰሉ የክፍለ ሀገሩ መንግስት ቃል አቀባይ ጠቁመዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበድና አዳነች ፍስሀዬንን በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ የኤርትራና ኢትዮጵያን የሚያገናኘው የኦም ጀሃር ሁመራ የየብስ መስመር ዛሬ ታህሳስ 29 2011 ዓ ም በኤርትራው ፕሬዚዳንት ኢሳያስ አፈወርቂና በኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ ተከፍተዋል። በመክፈቻው ስነ ስርዓት ላይ የኤርትራ የውጭ ጉዳይ ሚኒስትር አቶ ኦስማን ሳልህ፣ የፕሬዚዳንት ኢሳያስ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ ምዕራባዊ እዝ አዛዥ ብርጋዴር ጀኔራል ተክለት ተስፋይ፣ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ አንዳርጋቸው፣ የኢፍድሪ መከላከያ ሚኒስቴር ኢታማጆር ሹም ጀኔራል ሰአረ መኮንንና የኦም ጃሃር ና የሁመራ ህዝቦች ተገኝተዋል፣ ይላል ከአስመራ ብርሃነ በርሄ። ኤርትራንና ኢትዮጵያን የሚያገናኘው የሁመራ ኦም ሀጀር የየብስ መስመር ዛሬ ታህሳስ 29 2011 በፕሬዝዳንት ኢሳያስ አፈወርቂና በኤፌዴሪ ጠቅላይ ሚኒስተር ዶክተር አብይ አህመድ በይፋ ተከፍቷል። በዚህ በኤርትራና ኢትዮጵያ ብሔራዊ መዝሙሮች ታጅቦ በኦም ሀጀር ከተማ በተደረገው የመክፈቻ ስነ ስርዓት ላይ የኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልሕ፣ የፕሬዚደንት ኢሳያስ አፈወርቂ ልዩ አማካሪ አቶ የማነ ገብረአብ፣ የኤርትራ የምዕራብ ዕዝ አዛዥ ብርጋዴር ጀኔራል ተክለ ክፍላይ፣ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል፣ የአማራ ክልል አስተዳዳሪ አቶ ገዱ እንዳርጋቸው፣ የኢፌዴሪ መከላከያ ሚኒስቴር ኢታማጆር ሹም ጀኔራል ሰዓረ መኮንና የኦም ሀጀር ነዋሪዎች ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት ከተማ ተሰነይ ሲገቡ ፕሬዚደንት ኢሳያስ አፈወርቂና የተሰነይ ህዝብ ደማቅ አቀባበል አድርጎላቸዋል። ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ ከከተማ ተሰነይ በከተማ ጎልጅ መስመር ወደ ከተማ ኦም ሀጀር ተጉዘው ነው የሁመራ ኦም ሀጀርን የየብስ መስመር የከፈቱት። የመስመሩ መከፈትን ተከትሎም የኦም ሀጀርና የሁመራ ነዋሪዎች የገናን በዓል በከተማ ኦም ሀጀር በጋራ አክብረውታል። የኤርትራና የኢትዮጵያ መሪዎች ሐምሌ ዘጠኝ ሁለት ሺ አስራ ስምንት አስመራ ላይ የተፈራረሙት የወዳጅነትና የሰላም ስምምነት የሁለቱ አገሮችን የህዝብ ለህዝብ ግንኙነት ማጠናከር የሚል የሚገኝበት ሲሆን ይህን ተግባራዊ ለማድረግም ከሶስት ወራት ገደማ በፊት በመስከረም ወር ላይ የደባይ ስማ ቡሬ የዛላምበሳ ሰርሃና የአድኋላ ራማ የየብስ መስመሮች መከፈታቸው የሚታወስ ነው። ይህን ተከትሎም የህዝብ ለህዝብና የንግድ ልውውጥም ሲደረግ እንደነበረም ይታወሳል። በቀጣይ በእነዚህ የሁለቱን አገሮች የሚያገናኙ መንገዶች መካከል የሚደረገው የህዝብና የንግድ እንቅስቃሴዎችን በተመለከተ የሁለቱ አገሮች መንግስታት በዝርዝር ጉዳዮች ላይ እየተወያዩ ህግና መመሪያዎችን በማዘጋጀት ላይ እንደሆኑና ረቂቅ ሰነዱ ከተዘጋጀ በኋላም የህዝብና የንግድ እንቅስቃሴው ዳግም ህጋዊ በሆነ መልኩ እንደሚጀምር የተገኘው መረጃ ያመለክታል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ። ብርሃነ በርሀን እናመሰግናለን። አድማጮች፣ በዚሁ ዘገባ ወደ አዲስ አበባ እንሻገራለን። እስክንድር ፍሬው በስልኩ መስመር ይገኛል። እስክንድር እንደምናመሸ እንደምናመሸህ ይህን የሁመራውን ጉብኝት አስመልክቶ ከአዲስ አበባ የተሰጠ መግለጫ አለ፣ ከጠቅላይ ሚኒስትሩ ቢሮ እስኪ የተሰጠ ነገር ካለ በእሱ እንንደርደር። እንግዲህ አሉላ አንተም እንዳልከው ጠቅላይ ሚኒስትር አብይ አህመድና ፕሬዚዳንት ኢሳያስ አፈወርቂ የኢትዮጵያና ኤርትራ እና ሀጊር ሁመራ ድንበር ጋ ያለ መንገድ ዛሬ በይፋ መክፈታቸውን አስታውቋል። ጽሕፈት ቤታቸው በፎቶግራፎች አስደግፎ ጭምር ያሰፈረው መረጃ እና በኢትዮጵያ በኩልም ተመሳሳይ መረጃ ነው የወጣው ከኤርትራ በኩል በዘገባው እንደተመለከተው አይነት ማለት ነው። የአማራ ክልል ፕሬዚዳንት ገዱ አንዳርጋቸው እና የትግራይ ክልል ፕሬዚዳንት ምክትል ፕሬዚዳንት ዶክተር ደብረጽዮን ገብረ ሚካኤል ከጠቅላይ ሚኒስትር አብይ አህመድ ጋር አብረዋቸው ነበሩ። በዚህ ጉብኝት ወቅት የጠቅላይ ሚኒስትር ጽህፈት ቤት እንግዲህ ባወጣው መረጃ እንዳለው የድንበሩ መከፈት በሁለቱም ወገን የህዝብ ለህዝብ ግንኙነቱን ያዳብራል የድንበር ተሻጋሪ የንግድ እንቅስቃሴንም ያቀላጥፋል ብለዋል። ጽሕፈት ቤቱ በዚሁ መረጃ ጠቅላይ ሚኒስትር አብይ አሕመድ ከትግራይና አማራ ክልል ከትግራይና አማራ ክልል ፕሬዚዳንቶች ጋር በመሆን ተሰኔ ኤርትራ ሲደርሱ በፕሬዚዳንት ኢሳያስ አፈወርቂ እና ልዑካቸው አቀባበል እንደተደረገላቸውም ይኸው የጠቅላይ ሚኒስትር ጽሕፈት ቤት መረጃ ያሳያል። በኤርትራ በኩል በተሰኔና ጋር ሴት በኢትዮጵያ በኩል ደግሞ በኦምሓጀር ሁመራ ድንበር እየተካሄዱ ያሉ የልማት ፕሮጀክቶችን በሁለቱ ሀገራት መካከል ያለውን ግንኙነት ለማጠናከር የሚደረግ ግንኙነት አካል መሆናቸውን የጽሕፈት ቤቱ መግለጫ አመልክቷል። አሉላ እና በአጠቃላይ ይህ ጉብኝት በሁለቱ ሀገራት መካከል የቀጠለው የሰላም ሂደት እንዳልተቋረጠ ያሳየ የሁለቱም መሪዎች በተደጋጋሚ እየተገናኙ መሆናቸውንም ይበልጥ ያጠናከረ ነው ያረጋገጠ ነው። መልካም እስክንድር። ጠቅላይ ሚኒስትር አብይ አህመድና የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ቀደም ብለህ እንደ ጠቀስከው በተደጋጋሚ ተገናኝተዋል። ይህ ግንኙነታቸውን በተመለከተስ ቀደም ሲል ያልተቋረጠ መሆኑን ያመለክታል ብለሃል። ምን አይነት ደረጃ ላይ እንዳለ የተባለ ነገር አለ የሁለቱን ግንኙነት በተመለከተ? አንተም እንዳልከው አሉላ የሁለቱ ሀገራት መሪዎች ፕሬዚዳንት ኢሳያስ አፈወርቂ እና ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ የመገናኘታቸውን ያህል የሰላሙ ሂደት፣ የግንኙነቱ ሁኔታ ምን ደረጃ ላይ ነው የሚሉ ጥያቄዎች ይነሳሉ። ከዚህ ጋር የተያያዘ ጥያቄ በሳምንቱ መጨረሻ ከሶስት ሺህ ስድስት መቶ በላይ ከሚሆኑ ከተለያዩ የሀገሪቱ አካባቢዎች ከተውጣጡ መምህራን ጋር ለተወያዩ ጠቅላይ ሚኒስትር አብይ አህመድን ቀርቦ ነበር። አሉላ ሁኔታዎቹ ምን ደረጃ ላይ እንደሚገኙ ተከታዩን የመለሱት ጠቅላይ ሚኒስትር አብይ አህመድ እስቲ እናዳምጣቸው። የሰላም ድርድር ጉዳይ ኮንፍሊክት ትራንስፎርሜሽን ይባላል። በቴሪ ያለ ያልተተገበረ ግን በተግባር ያሳካ ነው። ትልቅ ድል ነው። የኢትዮጵያና የኤርትራን ሰላም የሚጠብቁት ፕሬዚዳንት ኢሳያስና እኚኛው ሰውዬ አይደሉም። የኢትዮጵያ ሕዝብና የኤርትራ ሕዝብ ነው። የኤርትራ ሕዝብና የኢትዮጵያ ሕዝብ ወንድማማች መሆኑን አብሮ ቢሰራ አብሮ ቢነግድ የሚጠቀም መሆኑን ከልማት እንጂ ከጸብ ትርፍ እንደሌለው እያየና እያወቀ ሲሄድ ሰዎቹ ሁለቱ ሰዎች ቢፈልጉም አይጣላም። ዋናው ትኩረት ህዝቡ ላይ ነው። ሌላው ጉዳይ ግን ንግድ፣ ኢኮኖሚ፣ ቦርደር በሚመለከት ሁለታችንም በሚኒስትሮች የሚመሩ ኮሚሽን አቋቁመን ኮሚሽን እንኳን አለም ስሙ ቲም አቋቁመን ጥናት ስናጠና ቆይተናል። ከታረቀን ታውቃላችሁ ገና ጥቂት ጊዜያችን ነው። ባለፈው ለምን ተጋጨን? ምን ብናደርግ ግጭት እንቀንሳለን ንግዳችን ምን ይሁን ወደባችን ምን ይሁን ብለን እያጠናን ነው። አብዛኛው ነገር መግባባት ላይ ደርሰናል። ፈር እየያዘ ሲሄድ እንፈራረማለን ብዬ አስባለሁ። የደበቅነው ሚስጥር ግን የለም። የትኛውን ነዳጅ አለና የሚደበቁ ባካችሁ። አስቀድሞ መልካም እስክንድር፣ ተጨማሪ ጭብጦችን አክለህ በሌሎች ዘገባዎችህ እንደምትመለስበት ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። መልካም ምሽት። መልካም ምሽት። አሉላና አዳነች ኢትዮጵያውያን ሀገራቸውን ለመለወጥ ያገኙትን እድል እንዲጠቀሙበት ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ጠቅላይ ሚኒስትሩ ዛሬ እየተከበረ ስላለው የገና በዓል ባስተላለፉት በጽሑፍ ባወጡት መልእክት ስለ ሰላም፣ ስለ መከባበር፣ ስለ ስራና ብልጽግና ተናግረዋል። በሌላ በኩል ጠቅላይ ሚኒስትሩ ከትላንት በስቲያ ቅዳሜ ከመምህራን ጋር ውይይት ባደረጉበት ወቅት መታሰርና መገረፍ የለመድን ሰዎች ያንን ሲተው የደከምን ከመሰልን ስተናል ብለዋል። በአንዳንድ የኦሮሚያ አካባቢዎች የሚንቀሳቀሱ ታጣቂ ኃይሎችን በተመለከተም ተናግረዋል። እስክንድር ፍሬው ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ለመላው የክርስትና እምነት ተከታዮች ያስተላለፉት መልእክት የመጽሐፍ ቅዱስ ዕውቀታቸውን ስፋት ያሳዩበት፣ ወቅታዊውን ሁኔታም የዳሰሱበት ነው። የገና በዓል ኢየሱስ ክርስቶስ ዓለምን ለማዳን ሲል ከሰማየ ሰማያት ወርዶ በከብቶች በረት መወለዱን የምናስብበት ታላቅ በዓል ነው። ኃይል፣ ሥልጣን፣ ጦርነትና ጭቆና የለመዱት የዚያን ዘመን ሕዝቦች ግን ንጉሥ አድርገው የሚገምቱት በእግሩ ረግጦ በእጁ ጨብጦ በጦሩ ቀጥቅጦ በሰይፉ ቆራርጦ የሚገዛቸውን ነበርና በትሕትና በፍቅር በይቅርታና በሰላም የመጣውን ጌታ ለመቀበል አልቻሉም። ክብርና ነጻነትን ሰላምና ፍትሕን እድገትና ብልጽግናን በተሳሳተ መንገድ ነበር ሲፈልጉት የነበሩት። በጦር አንደበትና በፈረስ ጉልበት ነበር ንጉሣቸውን የሚፈልጉት። የተሳሳተውን መንገድ እንደ ትክክል ስለ ቈጠሩትና ስለ ለመዱት ትክክለኛው ንጉሥ በትክክለኛው መንገድ ሲመጣ እንግዳ ሆነባቸው። የክርስቶስን መወለድ ስናስብ አገራችንንም እናስባት ብለዋል ጠቅላይ ሚኒስትሩ። ያኔ ክርስቶስ በተወለደበት ዘመን በቤተልሔምና በዙሪያዋ የነበሩ ሁኔታዎች ዛሬም በአገራችን አሉ ብለዋል። የክርስቶስ ልደት የልዩነትን ግንብ ያፈረሰ፣ የጠብን ግድግዳ የናደ፣ የጥላቻን መጋረጃ የቀደደ፣ የተዋረዱትን ያከበረ የተለያዩትን አንድ ያደረገ የተበተኑትን የሰበሰበ ነው። የክርስቶስ ወደዚህ ዓለም መምጣት እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ እጅጉን ይልቃል ተብሎ እንደ ተጻፈ እግዚአብሔር ለሰው ልጆች ካደረጋቸው ነገሮች ሁሉ ይህ ስጦታ ታላቁ ነው። በመሆኑም ይህ በዓል የክርስትና አስተምህሮ መሠረት የሆነ ታላቅ በዓል ነው። አንድ ነገር ታላቅ ስጦታ ስለ ሆነ ብቻ ሁላችንንም አይጠቅምም። በቤተልሔም ከተማ ከነበሩት እንኳ ብዙዎቹ በክርስቶስ ልደት ሳይጠቀሙ ቀርተዋል። ልዩነቱ የተፈጠረው ስጦታውን በመቀበልና ባለመቀበል ነው። አብሮ በመሥራትና ባለመሥራት ነው። አውቆ በመጠቀምና ባለመጠቀም ነው። ቤተሌማውያን በእጃቸው ያገኙትን ጸጋ መጠቀም አልቻሉም። ይልቁን በቅናት፣ በግዴለሽነት፣ በጥቅም ሽኩቻ፣ በየወገኑ በመከፋፈልና በስልጣን ጥም ተነክረው እድላቸውን አባከኑት። ኢትዮጵያውያንም በዘመናቸው ያገኙትን እድል እንዳያጡ መጠንቀቅ እንዳለባቸው ነው ጠቅላይ ሚኒስትሩ ያሳሰቡት። እኛም በዘመናችን ያገኘነውን ሀገራችንን የመለወጥ የማሻሻል የማሳደግና የማዘመን እድል እንዳናጣው እንደ ልባም ሰው ማሰብ አለብን። እንደ ቤተልሔማውያን በቅናት ተቃጥለን፣ በግዴለሽነት ተኝተን፣ በጥቅምና በሽኩቻ ተባልተን፣ በመከፋፈል ተበታትነን፣ በሥልጣን ጥም ሰክረን ያገኘነውን ዕድል ከእጃችን ላይ እንዳንጥለው የምናስብበት ጊዜ ላይ ነን። ክርስቶስ ሁሉን ነገር ትቶ በረት ላይ እንዲተኛ ያደረገው ለእኛ ለወገኖቹ ያለው ፍቅር ነው። የሚያሰልፈው የመላእክት ሰራዊት አጥቶ አይደለም። በመብረቅ ማጥፋት፣ በንፍር መምታት ተስኖትም አይደለም። ፍቅር ያድናል፣ ፍቅር ይጠግናል ብሎ እንጂ። ወገናችንን በእውነት የምንወድ ከሆነ ሰላምን እንጂ ሰይፍን ለምን እናስቀድማለን? ፍቅርን እንጂ ጠብን ለምን እንሰብካለን? አንድነትን እንጂ መለያየትን ለምን እናምርታለን? ይቅርታን እንጂ ጥላቻን ለምን እንተክላለን? ይህ በዓል እኮ ሰውና መላእክት፣ ፍጡርና ፈጣሪ፣ ነፍስና ሥጋ፣ ሰማይና ምድር አንድ የሆኑበት በዓል ነው። መለያየትንና መጠፋፋትን እየዘራን እንዴት ልናከብረው እንችላለን? ይህ በዓል እኮ ሰላም በምድር ይሁን የተባለበት ነው። የጦርነት ዘንግ እየነቀነቅን እንዴት ልናከብረው እንችላለን? ይህ በዓል እኮ እረኞችና ከብቶች መጠለያ ያጣውን ጌታ ያስጠለሉበት በዓል ነው። ታዲያ ዛሬ ሂድ፣ ውጣ፣ ልቀቅ እያልን የገዛ ወገናችንን እያሳደድን እንዴት ልናከብረው እንችላለን? ይህ በዓል እኮ ለወገን ጥቅም ሲሉ ራስን የመስጠት በዓል ነው። ለራሳችን ጥቅም ስንል ወገኖቻችንን እያጋደልን እንዴት ልናከብረው እንችላለን? ይህ በዓል እኮ ሰውና መላእክት አንድ ሆነው የሰላም መዝሙር የዘመሩበት ድንቅ በዓል ነው። ተለያይተን የጦርነት ነጋሪት እየጎሰምን እንዴት ልናከብረው እንችላለን? እንደ ቤተልሔም ሰዎች ስንዘናጋ፣ እንደ ሄሮድስ ሾትን ስንሞርድ እንደ ሊቃውንተ አይሁድ በትንሽ በትልቁ ስንጨቃጨቅ፣ እንደ ዘመኑ ሰዎች ስንከፋፈል፣ እንደ ፈሪሳውያንና ሰዱቃውያን ስልጣንና ጥቅም ቀረብን ብለን በኩርፊያ ስናምጽ፣ እድሉ እንዳያልፈን ያሉት ሰብአ ሰገል የተወለደውን ሕፃን ለማግኘት ከሄዱበት አውድ ብዙውን ነገር ቀይረው ወደ ሀገራቸው መመለሳቸውን መጽሐፍ ይናገራል። እኒያ የጥበብ ሰዎች የሰላሙን ንጉሥ ካገኙት በኋላ በሌላ መንገድ፣ በሌላ ኃይለ ቃልና በሌላ እምነት የመልስ ጉዟቸውን አድርገዋል። ሲሄዱ በሄሮድስ ቤተ መንግሥት በኩል ቢሆንም ሲመለሱ ግን ጎዳናቸውን ቀይረዋል። ሲመጡ የአይሁድ ንጉሥ የት ነው እያሉ ቢፈልጉትም አግኝተውት ሲመለሱ ግን የዓለማት ንጉሥ ብለው ተናግረዋል። ወደ የት አለ ብለው እየፈለጉት መጥተው ነበር። አግኝተውት ሲመለሱ ግን አገኘ ነው ብለው ተደስተዋል። እነዚያ የጥበብ መንገደኞች መካከል ኢትዮጵያውያን ዋኖቻችንም ነበሩበት። እኛ የእነርሱ ልጆችም ዛሬ ሰላምን፣ ፍቅርን፣ ትሕትናን፣ አብሮነትንና መከባበርን አስቀድመን መጀመር አለብን። እንዲያ ከሆነ የነገ ተነገ ወዲያ በዓሎቻችንን ሰላማችን ወዴት አለ በሚል ጥያቄ ሳይሆን ሰላማችንን አገኘ ነው በሚል የማረጋገጫ ቃል እንደምናከብር ምንም ጥርጥር የለኝም። እኛም ከትዕቢት ይልቅ ትሕትናን ገንዘባችን ብናደርግ ወደ ጥላቻና ወደ መከፋፈል ከሚወስደው መንገድ ወጥተን በሌላ የፍቅር የመደመር የአብሮነትና የመተማመን ጎዳና ወደ ከፍታችን እንደምንጓዝ እምነቴ የጸና ነው። የመጣውና ይመጣ ዘንድ ያለው ለውጥ በሁላችንም ጥረት የመጣ ነው ከሚለው የባለቤትነት ስሜት ጀምሮ ለሁላችንም የሚበጅ ነው እስከሚለው የመተማመን ጫፍ ድረስ ቅን መሆን ብንችል የእገሌና የእንቶኔ ለውጥ ከሚል መጠቋቆም ተላቀንና እጅ ለእጅ ተያይዘን ለሁላችንም የምትበጅ ኢትዮጵያን እንደምንገነባ ቅንጣት ጥርጣሬ የለኝም። እንደረኞችና እንደ ሰባ ሰገል አውቀን እንጠቀምበት ሲሉም አሳስበዋል። ታሪክ ማለፉ ላይቀር ወቀሳና ከሰሳን ለትውልድ አናስተላልፍ። እኛ በሌሎች እንደ ተማርነው ሁሉ ሌሎችም ነገ በእኛ መማራቸው አይቀርምና ኢትዮጵያ በልጆቿ ጥረት ታፍራ ተከብራና በልጽጋ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መልካም በዓል። አመሰግናለሁ። ታህሳስ 28 2011 ዓ ም ጠቅላይ ሚኒስትር አብይ ከመላው ሀገሪቱ ከተውጣጡ ከ3600 በላይ መምህራን ጋር በጽህፈት ቤታቸው ተወያይተዋል። ጠቅላይ ሚኒስትሩ በዚህ ወቅት በሰጡት ማብራሪያም በአንዳንድ የአገሪቱ አካባቢዎች በተለይም በኦሮሚያ ስላሉ የታጠቁ ኃይሎች አንስተዋል። በኢትዮጵያ ያለው አንድ መንግስት ነው፣ ያም እኔ የምመራው መንግስት ነው ሲሉ ነው የተናገሩት። በመንግስታቸው ላይ የሚሰነዘሩ ትችቶችንም አጣጥለዋል። ጠቅላይ ሚኒስትሩ መታሰር፣ መገረፍ፣ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል ስተናል መግረፍ እና ማሰር ነው ያልቻልነው፣ ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረኮ በአንድ ድምፅ። ይሄ መስራት አይጠቅመንም፣ ለሁሉም አይጠቅምም። መስተካከል ይኖርበታል። ሰላም ያስፈልጋል። ለሰላም ከልብ መስራት እንፈልጋለን። ጠቅላይ ሚኒስትሩ ከመምህራን ጋር ባደረጉት በዚህ ውይይት በሌሎች ወቅታዊ ጉዳዮች ላይ ለተነሱ ጥያቄዎችም ማብራሪያ ሰጥተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ለዘገባው እናመሰግናለን። አድማጮች ተከታዩም ከዚሁ ከበዓሉ ሁኔታ ጋር ያቆየናል። የዛሬውን ገና በዓል ምክንያት በማድረግ ቀደም ብለን እንደጠቆም ነው የክርስትና ሃይማኖት አባቶችም የቡራኬ ቃልና የመልካም ምኞት መልእክቶችን አስተላልፈዋል። በትናንትናው ምሽት ዝግጅታችን ካስተላለፍናቸው የአባቶቹ መልእክቶች በጥቂቱ ቀንጨብ ቀንጨብ አድርገን ቀጥሎ እናሰማቸዋለን። በቅድሚያ ብፁዕ አቡነ ባር ባርናባስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የደቡብ ካሊፎርኒያ እና የአላስካ አህጉረ ስብከት ጳጳስ መልእክት እነሆ። በሀገራችን ያለውን ፈተና ስናይ ከባዱ ፈተና አልፏል። አሁንም ፈተናው አልፎ አልፎ አለ። ይህም ፈተና ግን ማለፍ የምንችለው በተዋህዶ ሲሆን ነው። ጌታ ዕዳችን የከበደንን ነገሩ ሊያስወገደልን ሞትን ያልታላቅ ዕዳ የደመሰሰልን በተዋህዶ ነው። እኛም በተዋህዶ እሱን ተከትለን፣ በተዋህዶ የማንሰራው ስራ አይኖርም። በእኔ ብታምኑ የሚሳናችሁ ነገር የለም ብሎ ተናግሯል የኛ ጌታ። በእውነትም በተዋህዶ ለምሳሌ አሜሪካኖች አምሳው ሀገር አንድ ሆነው በተዋህዶ በዘር በክልል በቋንቋ ሳይሆን በስቴት አንድ ሆነው የእግዚአብሔርን ስም አንግበው በመነሳታቸው ይኸው ዛሬ ራሳቸውን ጠቅመው ያለመሪ ሆነዋል። እኛም በተዋህዶ አማራ፣ ኦሮሞ፣ ትግሬ፣ ጉራጌ፣ ሀድያ፣ ሌላም ታንባባል በስጋዊውም በመንፈሳዊው ክርስቲያን፣ እስላም ሳንባባል ሀገራችን አንድ ሆነን በተዋህዶ የእግዚአብሔርን ስም ይዘን እሱን አምልከን እሱን ተስፋ አድርገን እሱን ተከትለን ብንጓዝ የማንደርስበት ነገር አይኖርም። እውነትም የእግዚአብሔርን ስም የሚጠሩ በእግዚአብሔር የማያፍሩ ፍቅሬ ያሸንፋል የሚሉ ይቅርታንና ምህረትን አንግበው ተስፋ አድርገው የተነሱ መሪዎችን እግዚአብሔር ሰጥቶናል። እነሱን ተከትለን በተዋህዶ እግዚአብሔርን ተስፋ አድርገን ተቀጠል ካሰብንበት እንደርሳለን። ዓለም ከደረሰበት የማንደርስበት ምክንያት የለም። ይኸው ተስፋም እያን እያየን ነው። በሀገራችንም፣ በምስራቅ አፍሪካ፣ ነገ ከነገ ወዲያ መላ አፍሪካ አንድ ሆና፣ መላ አሜሪካ አንድ ሆና፣ ዓለም እንደምትመራ መላ አፍሪካ አንድ ሆና አንድ ሆነን በእውነቱ ሰው ከደረሰበት የማንደርስበት ምክንያት የለም። ይህ የሚሆነው ግን በተዋህዶ በፍቅር ሲሆን ነው። በፍቅር በሰላም በክብር በሞገስ የዛሬ ዓመት ያደርሰን። በሀገራችን የጀመረውን ቸርነት ይፈጽምልን። የታሰሩትን ይፍታ፣ የተሰደዱትን ይመልስ፣ የተበተኑትን ይሰብስብ። በአሁኗ ሰዓት በልዩ ልዩ ችግርና ጭንቀት ላይ ያሉትን በችግራቸው በጭንቀታቸው ሉደርሶላቸው ደስ አስተኝቷቸው እኛም ደስ ብሎን አብረን እንድናመሰግን ቅዱስ ፈቃድ ይሆንልን። የዛሬ ዓመት በሰላም ያደርሰን። ቪኦኤዎችንም እንኳን አደረሳችሁ። የሚዲያ ሰዎችንም ሚዲያዎችን ይዋርክላችሁ የምትናገሩት በአንደበታችሁ የሚወጣ ሁሉ የተለያየውን አንድ የሚያደርግ የተጣላውን የሚያስታርቅ ሰላም ላጣው ሁሉ ሰላምን የሚሰጥ መልእክት የምታስተላልፈው ያድርጋችሁ። እግዚአብሔር በሰላም የዛሪያን የታድርሰን። እግዚአብሔር በያለንበት የባርከን። ቀና ይስልኝ። በዋሽንግተን ዲሲ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ቆሞስ አባ አባይነ ፍራንሷ ካስተላለፉት መልእክቶ ደግሞ መልእክት ደግሞ ባጭሩ እንሆ በተለይ ዘመን ለሀገራችን ኢትዮጵያ አንድነት፣ ፍቅር ወንድማማችነት፣ መግባባት ደርሰን አንዲት ሀገር፣ አንዲት ኢትዮጵያ፣ የፍቅር ሀገር እንድትሆንልንና የሁላችንም በሰላም የምንኖርባት ሀገር እንድትሆንልን ታላቅ ምኞቴም ጸሎቴም ነው። ከሁሉም በላይ ሰላም፣ አንድነት፣ ፍቅር ሲኖር ሁሉም ነገር ይኖረናልና ወንድማሞች ጥሪ የማደርገው ሁላችንም ተግባብተን በሰላም በፍቅር አንድ ኢትዮጵያን እንድንገነባ የሆነልን። አመሰግናለሁ። ኢትዮጵያን እግዚአብሔር ይባርካት። አሜን። ተከታዩ ደግሞ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚዳንት ቄስ ዮናስ ይገዙ ናቸው። ባስተላለፉት መልእክት እንዲህ ብለዋል። በነቢዩ በኢሳይያስ በኩል በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ ሀገርም ለኖሩ ብርሃን ወጣላቸው ሲል እየተነገረው የትንቢት ቃል ፍጻሜው በደረሰ ጊዜ የዓለም ብርሃን የሆነው ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ስጋ አነስቶ በዚህ ዓለም ተወለደ። በእርሱም መወለድ በሰማይና በምድር መካከል እርቅና ሰላም ሆነ። እኔም ቤታችን በተወለደባት በዚያ ሌሊት ሰማይ አይላፋትና መልአክት እግዚአብሔርን እያመሰገኑ ክብር ለእግዚአብሔር በአርያም ሰላሜን በምድር ለሰው ልጆችን በጎ ፈቃድ ይሁን እያሉ በመዘመር እግዚአብሔር ከሰው ሰውን ከእርስ በርሱ እና ከተፈጥሮ ጋር መታረቁና የአዲስ ኪዳን ተስፋም መፈንጠቁም አበሰሩ። በዚህ እግዚአብሔር ብቻ ባለቤት በሆነበት የእርቅና የሰላም አገልግሎት ያ ክርስቲያኖች የሰላም ሰዎች የመሆን ጸጋን ታድለናል። በዚህም ክርስቲያን የሰላም ሰው ከመሆን ሌላ የማንነት መገለጫ የለውም። ሰላም ጠፍቶ ሁከትና አለመረጋጋት በሰፈነበት ሁኔታ ውስጥ ክርስቲያኖች የሰላም ሰዎች ብቻ ሳይሆኑ የሰላም መልእክተኞች መሆናቸውን ጭምር እንዳይዘነጉ አባታዊ ጥሪ ለማድረግ ወዳለሁ። ይህንን የልደት በዓል በምናከብርበት ወቅት እግዚአብሔር ቸርነትን እንዳደረገልን ሁሉ እኛም ሌሎችን በቸርነት የማገልገል ኃላፊነት እንዳለብን አንዘንጋ። በመጨረሻም በዓሉ የተባረከ እና የተቀደሰ የደስታ እና የሰላም በዓል ይሁንላችሁ እላለሁ። እግዚአብሔር አገራችንን ኢትዮጵያን ይባርካት ይጠብቃትን። እግዚአብሔር ፊቱን ያብራላት ምህረቱንም ያብዛላት። እግዚአብሔር ፊቱን የመልስላት ሰላምንም ይስጣት። አሜን። አመሰግናለሁ። አድማጮች፣ ከገና በዓል ዝግጅቶች ጋር እንቆያለን። በመላው ክርስትና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው ይህ ክብረ በዓል በዩናይትድ ስቴትስም የተለያዩ አካባቢዎች በተመሳሳይ በትላንትናው ዕለት ተከብሮ ውሏል። አሁንም በመከበር ላይ ነው። በምዕራብ ዩናይትድ ስቴትሷ የካሊፎርኒያ ክፍለ ግዛት ሎስ አንጀለስ ከተማ የሚገኘው ዘጋቢያችን ዳንኤል አርጋው ወደ አንድ አረጋዊ ቤት ጎራ ብሏል። እኚህ አረጋዊ አምባሳደርና ጋዜጠኛ አህዱ ሳቦሬ ናቸው። የበዓሉን አከባበር ድባብ ቃኘት የሚያደርገውን ተከታዩን ዘገባ አጠናቅሯል። ዓመት ጠበቀው አውደ ዓመትን ዞረው ከሚመጡት በዓላት አንዱ የገና ወይም ልደት በዓል አንዱ ነው። በየዓመቱ ታኅሣሥ 29 ቀን ይከበራል። ዮም ተወልደ ቤዛ ኩሎ ዓለም ዛሬ የዓለም ቤዛ ተወለደ እያሉ ኢትዮጵያውያኑ በተለያዩ የዓለም ጫፍ የሚገኙቱ በዓሉን በድምቀት ያከብሩታል። ይህንን በዓል ልደት ለማክበር በመንፈቀ ህዳር የጀመሩትን ጾም ለአርባ ሶስት ቀናቶች ያህል ዘልቀው እነሆ ዛሬ ላይ ደርሰዋል። ዛሬ አውዳመት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ቤተሰብ፣ ወዳጅና ዘመድ በጋራ ሰብሰብ ብለው የኢትዮጵያውያኑ አውዳመትን አመትን በጋራ ያከብሩታል። እንኳን አደረሰ፣ እንኳን አደረሰሽ መባባሉ ዘመናትን የተሻገረ የኢትዮጵያዊ ሴት ነው። በቀረም ኃይለስላሴ የዘመነ መንግሥት ወቅት አንጋፋ ጋዜጠኛ ዲፕሎማትና አምባሳደር ክቡር አህዱ ሳቦሬ መኖሪያ ቤት የገና በዓልን በምን ሁኔታ እያከበሩ እንደሆነ ለማወቅ ጎራ ብዬ ነበረ። እንኳን ለገና በዓል አደረሰው በሚል መልካም ምኞት መግለጫ ጥያቄ ነህዱ አልኩ። ክቡር አምባሳደር አህዱ ሳቦሬ ይህንን አሉኝ። እንኳን ሁላችንንም በሰላምና በጤና ለዚህ በዓል አደረሰን። ዛሬ የጌታችን የመድታችን የኢየሱስ ክርስቶስ የልደት በዓል የገና በዓል ነው እና በዓሉ እንዴት እያከበሩ ነው? የገና በዓል በእውነቱ ደስ ብሎን በየዓመቱ የምናከብረው በዓል ነው። የጌታችን ልደት ነው። በልዩ መንፈስ በእውነቱ ከምናከብራቸው የተለያዩ በዓላት አንዱ ነው። መጀመሪያ ወር ትልቁ ይችላለሁ። በጠቅላለሁ በመኖሪያ ቤት ውስጥ የተለያዩ ዝግጅቶች አሉን። ሊጎበኙን የሚመጡትን ወዳጆቻችንን ደስ ብሎ በዚህ መንፈስ እንቀበላቸዋለን። አብረን ደስታ መንፈስ ነው የምናከብረው በጠቅላላው፣ እና ከሀገራችን ብዙ አይለይም። በሀገራችን ያው በቻም በእውነቱ የተለየ ስሜት የሚሰጠን ታላቅ በዓል ነው። እዚህም በተሻለ መጠን ያንን መንፈስ ተከትለን በዚያ መንፈስ ተመርተን በዓሉን የምናከብረው ጠቅላለሁ ጥሬ ስጋ እንደሚወዱ አውቃለሁ። እንዴት እሱ ተዘጋጅቷል? በእውነቱ በጣም ከምወደው ነገር አንዱ ትልቁ ነገር ጥሬ ስጋ ነው። ጥሬ ስጋ እርጦ ስጋ እኔ በተለይ ወዳለሁ እና እንደኔው ደግሞ ልጄ ሜሮን ሜሮን አሃዱ እሷም ከኔው ጋራ አንድ ላይ ሆነን ነው የምንበላው እና ምንምን የምንለው በጠቅላላ ደስ ብሎን እያጣጣምን ሀገራችንንም እያስታወስን የምናከብረው በዓል ነው። አውቃለሁ ሜሮን አሁን የገባችው ወደ ገበያ ወርዳ እንደነበረ አሁን አሁን ስትመጣ እያየው ነው። አዎ እሷለች እንግዲህ መምረጥም ታውቃለች። በጥሩ ሁኔታ መርጣ ያመጣችው ስጋ ነው። እንግዲህ ደስ ብሎን የገና ዕለት የምንኮመኩመው ማወራረጃ ይኖራል እ መቼም አይጠፋም አይጠፋም፣ ለማለት ይችላል ወይ። በጠቅላላ በጥሩ መንፈስ የምናከብረው በዓል ነው። እስኪ አምባሳደር አህዱ ሳቦሬ እንደ ድሮ ኢትዮጵያ እያሉ የገና በዓል እንዴት ነበረ? በትዝታ ወደኋላ ለመልሶት። በእውነት ወደኋላ ተመልሰን ስናስታውስ ብዙ ትዝታዎች አሉ። በጠቅላላው ዋናው ነገር በእውነት በወንድማማችነት በፍቅር መንፈስ ሆነን በመተሳሰብ ደስ ብሎን ተዝናንተን የምናከብረው በዓል ነው። በጋራ ሆናችሁ ኢትዮጵያ ማለት ነው። ኢትዮጵያ ኢትዮጵያውያን በጠቅላላው ው ው ጊዜው ትንሽ ለወጥ ቢል ዞሮ ዞሮ ብቻ መንፈሱ ያው አለ እንዳለ ነው። የበዓሉ ስሜት እንዳለ ነው። የበዓሉ ስሜት እንዳለ ነው። አንዘነጋም። በጠቅላላው ኢትዮጵያ ልዩ አገር ናት ለሁላችን፣ ለኢትዮጵያውያን ብቻ ሳይሆን ለሌሎችም በእውነቱ ልዩ የሆነች ሀገር ናት። በዛች ልዩ አገር ውስጥ ተወልደን ያደግን የኖርን ኢትዮጵያውያን ደግሞ በእውነት ይችን ሀገራችንን በሄድንበት ቦታ ሁሉ የእሷን ይዘን ነው ደስ ብሎን ተዝናንተን የምናከብረው። እጠቅራለሁ ክቡር አምባሳደር አህዱ ሳቡሬ አሁንም በድጋሚ እንኳን ለገና በዓል በሰላምና በጤና ደረሶት የሚለውን መልካም ምኞቴን ለመግለጽ ወዳለው፣ ስለ ጊዜው ተመሰግናለሁ። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ በሰላም አደረሳችሁ። ለአሜሪካ ድምፅ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። ደግሞ የሳምንታዊውን የስፖርት ዝግጅት እናቀርባለን አዘጋጅና አቅራቢ ሰለሞን ክፍሌ እንደምን አመሽታችሁልኛል የተከበራችሁ አድማጮቼ በኦሎምፒክ 5000 ሜትር የነሐስ ሜዳሊያ ተሸላሚው ኢትዮጵያዊው ሃጎስ ገብረ ህይወት ትላንት የኢጣሊያውን 10 ኪሎ ሜትር አገር አቋራጭ ሩጫ ውድድር። በድል አጠናቋል። ሌሎች የአትሌቲክስና የእግር ኳስ ስፖርት ዜናዎችም አሉን። አብራችሁን ቆዩ። ኢትዮጵያዊው ሐጎስ ገብረ ሕይወት ትናንት በኢጣሊያው የሳን ጆርጆ ሱ ለኛኖ 10 ኪሎ ሜትር አገር አቋራጭ ሩጫ ውድድር ያሸነፈው ሌላውን ወጣት የአገሩን ልጅ አትሌት ሰለሞን ባረጋን በስድስት ሴኮንዶች ቀድሞ ነው። በሴቶቹ ሦስት የአውሮፓ ሻምፒዮኗ የቱርኳ ያስሚን ካን ደግሞ ኢትዮጵያዊቷን ስለ እናት ይስማውን በአስራ ስድስት ሴኮንዶች ቀድማ በአንደኝነት አጠናቃለች። ሰለሞን ባረጋ ውድድሩ እንደ ተጀመረ የጫማ ማሰሪያው ክር ተፈቶበት መልሶ እስኪ ቋጥር ተቀናቃኞቹ አርባ ሜትሮች ያህል ጥለውት ሄደዋል። ሐጎስ ገብረ ሕይወት ከቀዳሚ ሯጮች መሃል ተፈትልኮ በመውጣት ያመለጠው ከፍጻሜው አንድ ኪሎ ሜትር በፊት ነው። በ29 ደቂቃ ከ18 ሴኮንድ አጠናቆ ድል ተቀዳጅቷል። ባለፈው ዓመት ብራሰልስ ላይ በ12 ደቂቃ ከ02 ሴኮንድ በመግባት በአ 5400 አራተኛውን የዓለም ፈጣን ጊዜ ያስመዘገበው ሰለሞን ባረጋ ትናንት ሁለተኛ ሆኗል። አልበርት ኬሙታይ ከዩጋንዳ በ29 23 በሦስተኛነት ገብቷል። በሴቶቹ በመግቢያው እንደተገለጸው አንደኛ የቱርኳ ያስሚን ካን 19 21 ሁለተኛ ኢትዮጵያዊቷ ስለና ቲስማው 19 ከ37 ሦስተኛ ካሮላይን ቼፕኮሞይ ከኬንያ 19 ከ46። በስፔንም ትላንት ዓለም አቀፍ ሀገር አቋራጭ ሩጫ ውድድር ተካሂዷል። በወንዶቹ ዕድሜያቸው ከ20 ዓመት በታች በሆኑ ወጣቶች በአምስት ሺህ የብር ሜዳሊያ ተሸላሚው ኬንያዊው እምቡሩ ወይታካ በአንደኝነት አጠናቋል። አሞርቤታ ስፔን ላይ ለአምስት ተከታታይ ዓመታት በማሸነፍ የመጀመሪያው ኬንያዊ አትሌት ሆኗል። የ17 ዓመቱ ዩጋንዳዊ ኦስካር ቼልም ከአንደኛው ጋር 31 ከ56 ተመሳሳይ ሰዓት ቢሰጠውም የሦስተኝነቱን ስፍራ የወሰደውና ፖዲየሙ ላይ የወጣው ኬንያዊው ሶሎሞን ቦይት ነው። ጊዜው 32 ከ03 ተመዝግቧል። በሴቶቹ ኢትዮጵያዊቷ ትርሃስ ገብሬ በ30 ከ36 ገብታ ሻምፒዮናነቷን በተሳካ ሁኔታ ተከላክላለች። ሁለተኛና ሦስተኛ የሆኑት የአገሬው የስፔን ወጣቶች ናቸው። ኤሌና ሎዮና ሜቴን ሜሎሮ ይባላሉ። 31 28ና 31 30 ነው የገቡበት ሰዓት። አትሌቲክሱን በዚሁ ላብቃ። ለቀሪው የአገር ውስጥ እግር ኳስ ስፖርት ዜና ወደ አዲስ አበባው ተባባሪ አዘጋጅ ገዛ ጽዮን መስቀል ላሸጋግራችሁ። አመሰግናለሁ ሰለሞን። አጫጭር የሀገር ውስጥ የዘጠነኛ ሳምንት ጨዋታ ውጤቶችን ከመግለጼ በፊት አስደሳችሁን የእግር ኳስ ነክ ዜና አስቀድማለሁ። ባለፈው ዓመት የአዲስ አበባን ጨምሮ በሁሉም የክልል ስቴዲየሞች ለሰው ህይወትና ለከፍተኛ የንብረት መውደም ምክንያት የሆነ ተደጋጋሚ የኳስ ሜዳ ብጥብጥ እንደነበር ይታወሳል። በስፖርቱ ሰርጎ የገባው የብሔርና የዘር ፖለቲካ ቫይረስ ዘንድሮም እንዳይደገም የመቀሌ ሰብዓ እንደርታና ወልዋሉ አዲግራት ዩኒቨርሲቲ የእግር ኳስ ቡድኖች በጋራ ትብብር ስፖርታዊ ጨዋነት መጓደል ከስሩ ነቅለው አስወግደውታል ማለት ይቻላል። የትግራይ ክልሎቹ ወልዋሎ አዲግራት ዩኒቨርሲቲና የመቀሌ ሰባ አንድርታ እግር ኳስ ክለቦች ተጋጣሚዎቻቸውን የአማራው ፋሲል ከነማና የደቡብ ሲዳማ ቡና ለመጫወት መቀሌ ሲደርሱ ደማቅ አቀባበል አድርገውላቸዋል። የተበረከተለትን የፍቅር መገለጫ ጽጌረዳ አበባ በእጁ ይዞ በፈገግታ እየተፍለቀለቀ ከጋዜጠኞች ለቀረቡለት ቃል መጠይቅ አስተያየቱን የሰጠው ፋሲል ከተማ ዋና አሰልጣኝ ውበቱ አባተ በቀጥታ የቴሌቪዥን ስርጭት ታይቷል። የአማራና የትግራይ ቡድኖች ጨዋታ ወደ ትክክለኛው የውድድር መስመር መግባቱ እጅግ ያስደስተው መሆኑን አሰልጣኝ ውበቱ አባተ ተናግሯል። የመቀሌ ሰባ እርታ እግር ኳስ ክለብ ምክትል ፕሬዚደንት አቶ ዳንኤል አባይ እንዲሁም የወልዋሉ አዲግራት ዩኒቨርሲቲ የደጋፊዎች ሰብሳቢ ወጣት ተስፋዬ ዮሀንስም አስተያየታቸውን እንዲህ አሰምተዋል። በቅድሚያ አቶ ዳንኤል፣ ወጣት ተስፋዬ ይቀጥላል። እኛ በአጭሩ ያለው ሁኔታ በሰሞኑ የተፈጠረው ብጥብጥ አይደለም የምናየው፣ ሳይለንት ማጆሪቲ ነው የምናየው። አብዛኛው ትግራይ ሕዝብ፣ አማራ ሕዝብ በታሪክ በባህል የተሳሰሩ ናቸው እና አንዱን ወደ አንዱን ለማምጣት በምን ምክንያት ነው የሚከለከለው? እንዲያውም በስፖርት ስለዚህ ይሄ ስለሆነ በጣም ስላስደሰተን መንግስትም፣ ፌዴሬሽኑም ሁለቱም የመቀሌ ሰው አንደርታ ጋንታና የወልዋሎ አድግራት ዩኒቨርሲቲ በታላቅ አቀባበል እንድንቀበላቸው አስገድዶናል ማለት ነው። በዛሬ ለት ደግሞ ከመቀሌ ደጋፊዎች ጋር ጥሩ ዝግጅት አድርገን ትናንትም ተነጋግረናል። ያው አብረን የተቀበልነው አቀባበልም በጣም እንደ ወልዋሎ ደጋፊም እንደ መቀሌ ከነማም በጣም ደስ ብሎኛል። ደስ የሚል አቀባበል ነበረ። የፋሲል ከተማና የሲዳማ ቡና ቡድኖች ከአውሮፕላን ማረፊያው እስካረፉበት ሆቴል በመቀሌና በወልዋሉ አዲግራት የክለብ ደጋፊዎች እየተሞገሱና እየተጨፈረላቸው ተሸኝተዋል። በኢትዮጵያ ፕሪምየር ሊግ የዘጠነኛ ሳምንት ጨዋታ እዚህ በአዲስ አበባ ስቴዲየም መከላከያ ያውም በሜዳው የአዳማ ከነማ አምስት ጎል ቆጥሮበታል። ለአዳማ ከነማ ከአምስቱ አራቱን ያገባው ዳዋ ሁጤሳ ሲሆን የመከላከያው ብቸኛ ግብ በፍጹም ቅጣት ያስቆጠረው ምን ይሉ ወንድሙ ነው። መከላከያ የተቆጠሩበት አራት ጎሎች ከረፍት መልስ ሲሆን፣ ሁለት ተጫዋቾቹ በቅጣት ከሜዳ ተባረው ስለ ጎደሉበት ነው። ኢትዮጵያ ቡና ስሁል ሽሬ እንደ ስላሴን አንድ ለባዶ በረታበት ጨዋታ አቡበከር ናስሩ በፍጹም ቅጣት ለቡና ጎል ያስቆጠረ ተጫዋች ነው ሲሆን ቅዱስ ጊዮርጊስ ደቡብ ፖሊስን አንድ ለባዶ አሸንፏል። መቀሌ ላይ ወልዋሎ አዲግራት ዩኒቨርሲቲና ፋሲል ከተማ ያለ ግባዶ ለባዶ አቻ ተለያይተው ነጥብ ተጋርተዋል። ሌሎች ጨዋታዎችም ተካሂደዋል። መቀሌ ከተማ ከሲዳማ ቡና፣ ሐዋሳ ከነማ ከጅማ አባጂፋር ዛሬ ይጫወታሉ። ኢትዮጵያ ቡና በ18 ነጥብ መሪነቱን ሲያስቀጥል ሐዋሳ ከነማና ሲዳማ ቡና ሁለተኛና ሶስተኛ ናቸው። አመሰግናለሁ። ገዛይን መስቀል ነበር ከአዲስ አበባ። በዚሁ እንሰናበት፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩም ሰለሞን ክፍሌን ለዝግጅቱ እናመሰግናለን። ትጥቅ ትግልን በመተው በሰላማዊ መንገድ ለመታገል የወሰኑት የኦጋድን ነጻ አውጪ ግንባርና ተጣማሪው የሶማሊ ክልል ዲሞክራሲያዊ ትብብር በምህጻር ሰርዳ በመባል የሚታወቀው በድሬዳዋ አቀባበል ተደርጎላቸዋል። የድርጅቶቹ አመራሮች የድሬዳዋ ነዋሪና የአጎራባቹ ሲቲዞን ነዋሪዎች ባደረጉላቸው አቀባበል ደስተኛ መሆናቸውን ገልጸዋል። የወጋደን ጎሳ ተወላጆች የሚበዙበት የወጋደን ነፃ አውጪ ግንባርና የኢሳ ጎሳ ተወላጆች የሚበዙበት የሶማሌ ዲሞክራሲያዊ ትብብር ወደ ኢትዮጵያ ከመምጣታቸው ጥቂት ወራት አስቀድሞ ጥምረት በመፍጠር በሰላማዊ መንገድ ለመታገል ወስነዋል። በስፍራው ተገኝተው የነበሩ የዝግጅቱ ታዳሚዎች ድርጅቶቹ በሰላማዊ መንገድ ለመታገል እና በምርጫ ስልጣን ለመያዝ መወሰናቸው እንዳስደሰታቸው ተናግረዋል። ዝርዝሩን በስፍራው የሚገኘው ዘጋቢያችን አዲስ ቸኮል አዘጋጅቶታል። ቀጥሎ ይቀርባል። በድሬዳዋ ኮንጎ ሜዳ የተካሄደው የኦጋዴን ነጻ አውጪ ግንባር ና የሶማሌ ክልል ዴሞክራሲያዊ ትብብር ወይም ሰርዳ አቀባበል ስነ ስርዓት በአስር ሺዎች የሚቆጠሩ ታዳሚዎች የተሳተፉበት ነበር። በዝግጅቱ ላይ የእንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር የካቢኔ አባል ና የፐብሊክ ሰርቪስ ና ሰው ሀብት ልማት ቢሮ ኃላፊ አቶ አቡበከር አዶች ናቸው። አቶ አቡበከር ለሶማሌ ህዝብ ግንባር ቀደም ጠላቱ የሆኑትን ጎሰኝነት፣ ድህነትና ስራ አጥነት ለመዋጋት በጋራ ለመስራት ጥሪ አቅርበዋል። እንደ ሀገር የተጀመረው ለውጥ በድሬዳዋ እየተተገበረ መሆኑን የተናገሩት አቶ አቡበከር በዚህ ሂደት ከመስመር የወጡት እንደሚታገሉ ና የኦጋዴን ነጻ ውጭ ግንባር ና የሶማሌ ክልል ዲሞክራሲያዊ ትብብርም በዚህ ረገድ የበኩላቸው ሚና እንዲጫወቱ ጠይቀዋል። ላለፉት በርካታ ዓመታት በትጥቅ ትግል ላይ የቆዩት የኦጋዴን ነጻ ውጭ ግንባር ና የሶማሌ ክልል ዲሞክራሲያዊ ትብብር ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ነበር በጥምረት ለመስራት የወሰኑት። በአቀባበል መድረኩ ላይ ንግግር ያደረጉት የሁለቱ ድርጅቶች አመራሮችም ይህንኑ ነበር አጉልተው ሲናገሩ የነበሩት። የኦጋዴን ነጻ አውጪ ግንባር ሊቀመንበር አድሚራል መሐመድ ኦማር ኦስማን የሶማሌ ህዝብን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተጠቃሚነትና ተሳትፎ ማጠናቀር ሰፊ ትግል የሚጠይቅ በመሆኑ የሁለቱ ድርጅቶች መዋሀድ አስፈላጊ ነው ብለዋል። በቀጣይም ሁለቱ ድርጅቶች እና እንደ ፖለቲካ ፓርቲ መንቀሳቀስ ከጀመሩ በኋላ የሚያከናውኗቸው እቅዶች ለህዝብ ይፋ እንደሚደረጉ ተናግረዋል። የሶማሌ ክልል ዴሞክራሲያዊ ትብብር ሊቀመንበር ዶክተር ዘካሪያ ማህመድ ሀሰን በበኩላቸው የሶማሌ ህዝብ ልክ እንደሌላው ኢትዮጵያዊ ሁሉ መብቱ ሊረጋገጥ እንደሚገባ ተናግረው ይህ እሁል ሊሆን የሚችለው ግን የክልሉ ህዝብ ሰላሙንና አንድነቱን ሲጠብቅ ነው ብለዋል። የሁለቱ ድርጅቶች ውደት የሶማሌ ህዝብን አንድነትንም ለመጠበቅ እንደሚረዳ ተናግረዋል። ክልሉ የትልቅ ሀብት ባለቤት እንደሆነ የተናገሩት ዶክተር ዘካሪያ የክልሉ ወጣቶች ግን ምንም አይነት የስራ ዕድል እየተፈጠረላቸው እንዳልሆነና ይህንን ተቀናጅቶ መታገል እንደሚገባ አስምረውበታል። በተለይ ከቪኦኤ ጋር አጭር ቆይታ ያደረጉት አድሚራል ስለ ፓርቲያቸው ቀዳሚ አጀንዳ እንዲህ ይላሉ። የኢትዮጵያ አንድነትና የሶማሌ ህዝብ አንድነት ነው። የዲሞክራሲ ግንባታው ሂደት መቀጠል አለበት። ዲሞክራሲያዊት የሆነች ኢትዮጵያን እንፈልጋለን። የመገንጠል ሐሳባቸውን ትተው እንደሆነም ከቪኦኤ ጥያቄ ያቀርቦላቸው ነበር። መብትህ ሳይከበር ሲቀር፣ ፍትሕ ስታጣ፣ እኩልነት ከሌለ፣ ስትገለል፣ ያኔ መገንጠል ብቸኛ አማራጭ ይሆናሉ ግን የኢትዮጵያ ሕዝብ አንድ አካል ከሆንክና ከተከበርክ መብትህ ከተረጋገጠ የኢትዮጵያ አካል ነህ። አድሚራል መሐመድ በአሁኑ ሰዓት ድርጅታቸው ምንም አይነት ወታደር እንደሌላቸው ጭምር ተናግረዋል። አሁን ምንም ሠራዊት የለንም፣ ካምፕ ውስጥ ናቸው። በቀጣይ የተጣመረውና በሰላማዊ መንገድ ለመታገል የወሰኑ ፓርቲያቸውን የሶማሌ ዴሞክራሲያዊ ፓርቲ ብለው ስሙን ሊቀይሩ ማሰባቸውንም አድሚራሉ ገልጸዋል። ቪኦኤ ያነጋገራቸው የዝግጅቱ ታዳሚ ወጣቶችም ኦብነግ የትጥቅ ትግል አቁሞ በሰላማዊ መንገድ በምርጫ ለመወዳደር መወሰኑ እንዳስ ደሰታቸው ይናገራሉ። ስሜ አየር ሁሴን ይባላለሁ። የድሬዳዋ ከተማ ነዋሪ ነኝ። ዛሬ በጣም ደስ ብሎናል። ፕሮግራሙ በጣም ቆንጆ እየካሄደ ነው። በጣም በጣም በጣም ደስ ብሎናል። ዘመዶቻችን ዛሬ በሰላም መመለሳቸው በጣም ደስ ብሎናል። ከአሁን ለወደፊቱም በሰላም መኖር እንፈልጋለን። የሶማሌ ክልል በቆዳ ስፋት ሁለተኛ፣ በህዝብ ብዛት ደግሞ ሶስተኛው ትልቁ የኢትዮጵያ ክልላዊ መንግስት ነው። ክልሉ በርካታ ግጭቶችን ሲያስተናግድ የኖረ በመሆኑ በመሰረተ ልማት ከሌሎች ክልሎች አንጻር የተጎዳ ነው። ፖለቲካዊ አለመረጋጋቶችን በክልሉ ጎልተው የሚታይ ችግር ነው። አዲሱ የጠቅላይ ሚኒስትር አብይ አህመድ አመራርን ወደ ስልጣን መምጣት ተከትሎ ሶማሌ ክልልም የአመራር ለውጥ አድርጓል። ትጥቅ ትግልን ቀዳሚ ምርጫቸው አድርገው የነበሩ ድርጅቶች በሰላማዊ መንገድ ለመታገል መወሰናቸውና የሶማሌ ክልልም በጋራ ለመስራት ፈቃደኛ መሆኑ በብዙዎቹ የክልሉ ተወላጆች ተስፋን የፈነጠቀ ነው። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ። አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች፣ አሁን አፍሪቃ ነክ ርዕሶች። ፈረንሳይ ውስጥ በቅኝ ገዥነት ወቅት የተዘረፉ ቅርሳ ቅርስ እንዲመለሱ የሚደረገው እንቅስቃሴ ቅርሳቸውን ሊመለስላቸው የሚጠይቁ የአፍሪካ አገሮች ብዛት እየተበራከተ እንዲሄድ ማድረጉ ታውቋል ይላል አፍሪካ ነክ ርዕሶች። የመጀመሪያዋ ተጠቃሚ ሀገር ቤኒን ትሆናለችም እየተባለ ነው ዘጋቢያችን ሊሳ ብራያንት ከፓሪስ ያጠናቀረችውን ዘገባ አዳነች ፍሳሐዬ በአፍሪቃ ነክ ቅርሶች እንዲህ ታቀርበዋለች። ኪር ብራንሌ የተባለው ቤተ መዘክር ከአፍሪቃ፣ ከኦሽያና፣ ከእስያና ከአሜሪካ ሀገሮች የተዘረፉና የተሰባሰቡ ቅርሳ ቅርስ የሚታዩበት ግዙፍ ስብስብ ያለው ቤተ መዘክር ነው። በቤተመዘክሩ ካሉት ሦስት መቶ ሺህ የሚሆኑ ቅርሳ ቅርስ ሰባ ሺዎቹ ከአፍሪቃ የተወሰዱ ናቸው። አሁን ግን ለምን ያህል በቤተ መዘክሩ እንደሚቆዩ አይታወቅም። የአፍሪቃ ቅርሳ ቅርስን የያዙ የፈረንሳይ ቤተ መዘክሮች የሚጠብቃቸው ጥያቄም ይህ ነው። በፈረንሳይ ቤተ መዘክሮች የሚታዩት የአፍሪቃ ቅርሳ ቅርስ በቅኝ ግዛት ወቅት በፈረንሳይ ወታደሮችና በሲቪሎች የተዘረፉ ናቸው። አንድ ባለፈው ወር የወጣ ዘገባ ታዲያ ቅርሳ ቅርሱ በቋሚነት ወደ መጡበት መመለስ አለባቸው ይላል። ከአንድ የፈረንሳይ ታሪክ ምሁር ጋር በመተባበር ዘገባውን ያወጡት ሴኔጋላዊ ታሪክ ምሁር ፈልዊን ሳር ናቸው። ሳር በቅርቡ በፈረንሳይ ሬዲዮ ባደረጉት ቃለመጠይቅ ለብዙ አስርተ ዓመታት ውይይትና ክርክር ሲካሄድባቸው ከቆዩ በኋላ የአፍሪካ ቅርሳ ቅርስ ወደ ሀገራቸው የሚመለሱበት ጊዜ ደርሷል ብለዋል። የአፍሪቃ ወጣቶች እንደ ሁሉም የዓለም ወጣቶች ከዘሮቻቸው ቅርሳ ቅርስ ጋር የመተዋወቅ መብት አላቸው ሲሉ አስረድተዋል። የፈረንሳይ ፕሬዚደንት ኢማኑዌል ማክሮን ባለፈው ዓመት ቡርኪና ፋሶን በጎበኙበት ጊዜ በቅኝ አገዛዝ ወቅት የተዘረፉት የአፍሪካ ቅርሳ ቅርስ በጊዜያዊ ወይም በቋሚ መልክ ወደ መጡበት እንዲመለሱ አደርጋለሁ ባሉት መሰረት አሁን የወጣው ዘገባ እንዲካሄድ መድበው ነበር። የፈረንሳይ መንግሥት በገባው ቃል መሠረት የጥናት ዘገባ እንዲደረግ የመጀመሪያው እርምጃ ወስዷል። በአሁኑ ወቅት ቤኒን ከምትባለው የጥንታዊው የምዕራብ አፍሪቃ የዳሆሜ ስርወ መንግሥት 26 ንጉሳዊ ቅርሳቅርስ እንዲመለሱ ታቅዷል። በኒን ያለው የዚንሱ ተቋም ፕሬዚደንት ማሪ ሴስል ዝንሱ ያብራራሉ ቁጥራቸው ብዙ ባይሆንም ሀያ ስድስቱ ቅርሳ ቅርስ ከአቦሜ ቤተ መንግስት የተወሰዱ ናቸው ስለሆነም ትልቅ ቦታ ይሰጣቸዋል የማሪ ሴስል ዝንሱ የግል ቤተ መዘክር ከአስርተ ዓመት በፊት ከፈረንሳይ ተበድሮ ቅርሳ ቅርሱን ለትርኢት አቅርቦ ነበር ከ ሀያ አምስት መቶ ሺህ በላይ የሚሆኑ ሰዎች ቅርሳ ቅርሱን ለማየት ጎርፈዋል። ዚንሶ ቤኒን ቅርሱን በማሳየት ተግባር ከተሳካላት ሁሉም ነገር የሚለወጥ ይመስለኛል። ምክንያቱም የአፍሪካ ሀገራት ቅርሳቸው ሲመለስላቸው እንዴት ለሕዝባቸው እንደሚያሳዩ ምሳሌ ይሆናልና ከአፍሪካ ቅርሳ ቅርስ ዘጠና ከመቶ የሚሆኑት ከአህጉሪቱ ውጭ እንደሚገኙ ለምሳሌ ፈረንሳይ ውስጥ በዘጠና ሺህ የሚገመቱ እንዳሉ አብዛኞቹ ደግሞ ኪብራን ቤተ መዘክር ውስጥ መሆናቸውን ጠበብት ይገምታሉ። ቤኒን ከፈረንሳይኛ ተናጋሪ ሀገሮች የተዘረፉት ቅርሳ ቅርሷ እንዲመለሱላት በኦፊሴል ለመጠየቅ የመጀመሪያዋ ሀገር ሆናለች። በአሁኑ ወቅት ግን ቁጥራቸው ተበራክቷል። የሴኔጋል፣ የአይቨሪ ኮስት፣ የኮንጎ ዴሞክራሲያዊ ሪፑብሊክና የቻድ ባለሥልጣኖች ቅርሶቻቸው እንዲመለሱላቸው ለመጠየቅ ዝግጁ መሆናቸውን ገልጸዋል። አፍሪካ ውስጥ አዲስ ወይም የታደሱ ቤተ መዘክሮች እንደ አሸን እየፈሉ ናቸው። ይህም አህጉሪቱ የሚመለሱትን ቅርሳቅርስ ተንከባክባ ለመያዝ አያስችላትም የሚለውን አባባል ፉርሽ ያደርጋል። ሌሎች የአውሮፓ ሀገሮችም እርምጃ እየወሰዱ ናቸው። የብሪታንያ ቤተ መዘክር በዋጋ የማይተመኑ የናይጄሪያ ነሐሶችን ለመመለስ ቃል ገብቷል። ጀርመንም ኬንያን የተዘረፉ ቅርሶቿን በመፈለግ ተግባር እየረዳች ነው። በሌላ በኩል ደግሞ አንድ አዲስ በርሊን ያለ ቤተ መዘክር ከቀድሞ የጀርመን ቅኝ ግዛቶች የተገኙ ቅርሳቅርስን ለትርኢት በማቅረቡ ክርክር ጭሯል። አሁንም ቢሆን ብዙ አውሮፓውያን የአፍሪቃ ቅርሳቅርስን በቋሚ ደረጃ ወደ መጡበት መመለስን ይቃወማሉ። የቤኒኗ ማሪ ሴስል ዚንሱ ግን ይህን አይቀበሉም። I mean, people are really in need of heritage and culture. And uh, when you give it... እንዴት እንደሚሰራ ስናሳያቸው የቅርሳቅርሱ መመለስ ለአፍሪካውያን ምን ያህል ጠቃሚ እንደሆነ የሚረዱ ይመስለኛል። የአፍሪካ ሀገሮች ከነጻነት በኋላ ቅድሚያ የሰጡት መንገዶችንና ትምህርት ቤቶችን ለመሳሰሉት መሰረተ ልማቶች ነበር። አሁን ግን አፍሪቃ ባህላዊ ማንነቷን መጠበቅ ያለባት ጊዜ ደርሷል ሲሉ ዚንሱ አስገንዝበዋል። አድማጮች የአፍሪቃ ቅርሶችን ስለ ማስመለስ ጉዳይ እየተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆየን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 እና በ25 ሜትር ባንዶች እንዲሁም በ31 በአጭር ሞገድ ና በናይል ሳት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዚ ላይ ያበቃ። ያስተናገድናችሁ አሉላ ከበደ ና አዳነች ፍስሀየንን ከአቀናባሪያችን ንጉሥ ታምሬ ና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጁ አስስታ ብላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን። የገናም በዓል ለምታከብሩ የፕሮግራማችን ተከታታዮች በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ነገ ማክሰኞ ከምሽቱ ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።